የኦሮሚያ ክልል የቀበሌ አደረጃጀቶችን የማጠናከር መዋቅር መተግበር መጀመሩን ያስታወቀው ሰሞኑን ነው። በሀገሪቱ አስተዳደራዊ መዋቅር ከክልል ዞን ዞንና ወረዳ በመቀጠል በታችኛው እርከን ላይ የሚገኙት ቀበሌዎችን ማጠናከር አገልግሎቶችን ለህብረተሰቡ በቅርበት ተደራሽ ያደርጋሉ ሲሉ የክልሉ ፓብሊክ ሰርቪስ እና የሰው ሀብት ልማት ቢሮ ኃላፊ ወይዘሮ ኮከቤ ዲዳ ተናግረዋል። በአዲሱ አደረጃጀት ቀበሌዎች ሰፋ ያለ ኃላፊነት እንደሚኖራቸው። ና በወረዳ ብቻ ይሰጡ የነበሩ አንዳንድ አገልግሎቶችም አጠቃላይ እንደሚሰሩ አብራርተዋል። መኒኬኛ ሰረካገን ዳረ ጅሩ ኮናምቡላን ሀዋስ ኒኬኛ ሰረካገን ዳት ጅሩ ድራታኒስ ዳልዳላኒስ በቀበሌው ያለው አርሶ አደር፣ ነጋዴው፣ የመንግስት ሰራተኛውና ሌሎች የህብረተሰብ ክፍሎች የተለያዩ አገልግሎቶችን ሲፈልጉ በየከተሞች ማዘጋጃ ቤቶችና በየክፍለ ከተሞች ረዣዥም ሰልፍ በመያዝ ጊዜን ጉልበትና ገንዘባቸውን እንዳያባክኑ በቅርበት ጉዳያቸውን እንዲፈጽሙ ለማድረግ ታስቦ የተሰራ አደረጃጀት ነው። ሲጠቃለል አገልግሎቱን ከተገልጋዮች ደጃፍ ማድረስ ማለት ነው። የወረዳ አደረጃጀቶች የሚሰጡት አገልግሎትም ይቀጥላል። ነገር ግን በርካታ ቀበሌዎች በአንድ ወረዳ ውስጥ ይኖራሉ። ጉዳያቸውን ለመከወን ወደ ወረዳው ለመምጣት የሚገደዱበትን ሁኔታ ለማስቀረት ነው የቀበሌውን መዋቅር ማጠናከር የተፈለገው ይህ አደረጃጀት በክልሉ ባሉት አጠቃላይ ቀበሌዎች ውስጥ ማለትም በ7180 ቀበሌዎች ውስጥ ይተገበራል ኃላፊዋ አክለው በየቀበሌው የሚመደቡት ባለሙያዎች ና ኃላፊዎች ቢያንስ አንደኛ ድግሪ ያላቸው መሆናቸውንም አመልክተዋል ከወረዳ ከተሞች ርቀው የሚገኙ ነዋሪዎች ለዘርፈ ብዙ ችግሮች እንደሚጋለጡ ና ጉዳያቸውን በፍጥነት ለመፈ ለማስፈጸም እንደሚቸገሩ የጠቀሱት ወይዘሮ ኮከቤ አዲሱ አደረጃጀት ለዚህ ችግሮች መፍትሄ እንደሚሆን ተናግረዋል። ተቃዋሚው ፓርቲ የኦሮሞ ፌዴራሊስት ኮንግረስ ግን የቀበሌ አደረጃጀቶችን የማጠናከር እርምጃ ፖለቲካዊ ዓላማ ያለው መሆኑን በመግለጽ ተችተዋል። አደረጃጀቱ ከዚህ ቀደም ተመክሮ ያልተሳካ በማለት የገለጹት የፓርቲው ምክትል ሊቀመንበር አቶ ሙላቱ ገመቹ ይህንኑን አቋማቸውን አብራርተዋል። ኦሮሚያ ክልላዊ መንግስት ከአሁን በፊት በፌዴራሊዝም ላይ የተመሰረተ አስተዳደር እንደ መሆኑ መጠን የነበረው ትሬን በየቦታው ቀበሌ አለ፣ ወረዳ አለ፣ ከወረዳ ይቀጥልና ዞን አለ፣ ከዞን ክልል አስተዳደር አለ። ከክልሉ ደግሞ ያው ፌዴራል ደረጃ ይኖራል። ይሄ አስተዳደራዊ መዋቅሮችና እንግዲህ ይሄ ከኦሮሚያ ራሱ ከኢትዮጵያ የተለየ አሁን ያወጣው ዝቅ ብሎ ያንን አገልግሎት ለመስጠት ያደረጉት ነገር እንግዲህ የበለጠ ለቁጥጥር እንዲያመች እዛው አካባቢ ሆኖ ገበሬውን በመርፌ ቀዳዳ ለማየት ያመቻል። ይሄ ትሬንድ ከአሁን በፊት በደርግ ጊዜ እስከ ቀበሌ ድረስ እስከ መንደር ድረስ ያ ሁሉ በ ዘመቻ ሁሉ ሲሰራ የነበረ ነው የዚህ አይነት ትሬንድ የሚቀጠሉ ይመስለኛል ወደ ቀበሌዎች የሚሄዱት ኃላፊዎች በመንግስት የሚሾሙ ናቸው ያሉት አቶ ሙላቱ ሂደቱ ራስን በራስ ከማስተዳደር መብት ጋር እንደምጻረርም በመግለጽ ተችተዋል ህዝባችን ተሸዋሚ እስካሁን ድረስ አላጣም ተሾሞ የሚያስተዳድሮ ራሱ ሾሞ ራሷ ተቆጣጥሮ ራሱ አውዶ የሚተዳደርበት በሰም አልነበረምም ስለዚህ ያንን ነው እኛ ደግሞ የምንለው ህዝባችን ራሱ በመረጠው እሱ በሚያስቀምጠው ለችግሩም ለማንኛውም ቅርብ ሆኖ የሚያይለት የራሱ ተመራጭ ሲኖር ነው አመራር ሊሰጥ የሚችል ህዝብን፣ የሚረዳ ያ ነው ነውን የምንለው ይሄ ህዝባችን ያንን እንዲያገኝ፣ እንጂ ራሱን በራሱ ያስተዳድራል ስንል ሰው ሸዋሚ ሰጥቶ ከላይ ወደ ታች ሄዶ ተሹሞበት የፈቀደውን ራሱ በመረጠው አካል እንዲተዳደር ነው እንጂ ፓርቲው ጠርቦ ይዞ የህዝብን እንቅስቃሴ ለመቆጣጠር እንዲያመቸው ሜይ ቢ እንግዲህ አምስት ለአንድ የሚባለው የኢህአዴግ ጥርነፋ ጊዜ እንደገና በዚሁ አይነት ለማስተካከል የሚፈልጉት ይመስለኝ የኦሮሚያ ክልላዊ መንግስት የቀበሌ መዋቅሮችን የማጠናከሩን እርምጃ ይፋ ያደረገው በተለይ በአንዳንድ አካባቢዎች በመንግስት ኃይሎችና በኦሮሞ ነፃነት ሰራዊት መካከል የሚካሄደው ውጊያ እልባት ባላገኘበትና የጸጥታው ችግር በቀጠለበት ሁኔታ ነው። በጸጥታው ችግር ምክንያት አገልግሎት አገልግሎት የማይሰጡ የታችኛው እርከን የአስተዳደር መዋቅሮች መኖራቸውንም የአሜሪካ ድምፅ ከዚህ ቀደም ያነጋገራቸው ነዋሪዎች ጠቅመዋል። በዚህ ሁኔታ ውስጥ አዲሱ መዋቅር እንዴት ልተገበር እንደሚቻል የተጠየቁት የክልሉ ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ ወይዘሮ ኮከቤዲዳ ተከታዩ መልሰዋል። መንግስት እየሰራ ያለው ህዝቡ ጋር ደርሶ አገልግሎት ለመስጠት ነው። መነሻውም ይኸው ነው። ስለዚህ የሕዝቡን ችግር በመረዳት በቅርበት ሆኖ መስራት ግዴታ ነው። ችግር አይኖርም፣ አያሰጋም ማለት አይደለም። ነገር ግን ይህ አደረጃጀት በሁሉም የክልሉ ቀበሌዎች መድረስ አለበት። በየቀበሌው ተመድበው የሚሄዱትም ሕዝባቸውን ለማገልገል አደራ ወስደው ስለሚሄዱ አደራቸውን መወጣት ግዴታቸው ነው። በፀጥታ ችግር ሳቢያ የፈረሱ ቀበሌዎችም እንዳዲስ ተደራጅተው ነው ወደ ስራ የሚገቡት የማይደረስበት ቦታ አይኖርም። ይህንንም መንግስት እየሰራ ነው። የኦሮሚያ ክልላዊ መንግስት የቀበሌ አስተዳደር መዋቅሮችን መልሶ ማዋቅሩን በተመለከተ አስተያየት የጠየቅናቸው የህግ ባለሙያ ለተበቀለ ተከታዩን አብራርተዋል። ሪ ሞቱማና ኦሮሚያ ተሻሽሎ በወጣው የኦሮሚያ ክልል ህገ መንግስት አዋጅ ቁጥር አርባ ስድስት ዘጠና አራት መሰረት በክልሉ ያሉት መንግስታዊ መዋቅሮች ሶስት ናቸው። የክልል የወረዳና፣ የቀበሌ መዋቅሮች ማለት ነው። እናም የቀበሌው መዋቅር የቀበሌ ምክር ቤትና ማህበራዊ ፍርድ ቤት አለው። በዚህ መሰረት ህገ መንግስቱ ምዕራፍ አስር አንቀጽ ዘጠና ላይ እንዳስቀመጠው የቀበሌ አስተዳዳሪ መሆን የሚችለው የቀበሌው ምክር ቤት አባልና በምክር ቤቱ የተመረጠ ሰው ነው። እንደዚሁም ምክትል የሚሆን ሰው የቀበሌው ነዋሪ መሆን እንዳለበት ተደንግጓል። ይሁንና የድንጋጌዎቹን አተገባበር ስንመለከት አጠያያቂ ነው የሚሆነው ምክንያቱም አሁን መንግስት እያለ ያለው ለቀበሌ ኃላፊነት የሚመደበው በትንሹ የመጀመሪያ ዲግሪ ያለው ሰው ነው። ነባራዊውን ሁኔታ ስንመለከት ግን ትንሽ ተምሯል የተባለ ሰው ከወረዳና ከዞን በላይ ነው ያለው። የቀበሌ አስተዳደር መዋቅሮችን መልሶ የማደራጀቱ ውሳኔ በተለያዩ የክልሉ አካባቢዎች ወደ ትግበራ እየገባ መሆኑን የኦሮሚያ ክልላዊ መንግስት አስታውቋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ